የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም መስሪያ ቤታቸው ከመንግስት ተቋማት አንጋፋው በአፄ ምኒልክ ዘመን የተመሰረተ ከአንድ መቶ ዓመት በላይ በማስቆጠሩ በአዲስ መልክ መደራጀት እንዳለበት ገልጸዋል። እንደምታውቁት የውጭ ጉዳይ ሚኒስቴር በዳግማዊ ምኒልክ ዘመን የተቋቋመ መስሪያ ቤት ነው። ብሔራዊ ጥቅም የማስከበር አቅም እንዲኖረው ማድረግ ላይ የሚያተኩር ነው። እንደምትገነዘቡት የዓለማችን ሁኔታ የአካባቢያችን ሁኔታ በጣም ፈጣን እና ተለዋዋጭ ነው። ከነዚህ ፈጣን እና ተለዋዋጭ ሁኔታዎች ጋር እድሎችም አሉ፣ ተግዳሮቶችም አሉ፣ ፈተናዎች አሉ። ኢትዮጵያ አሁን ካላት ዓለም አቀፍ ተደማጭነት አንፃር የሚመጥን ቁመና እንዲኖረው ማድረግ ያስፈልጋል። ስለዚህ መስሪያ ቤቱን እንደገና የማዋቀር ስራ መሰራት ይገባዋል በሚል እሳቤ የተጀመረ ስራ ነው። በሊቢያ ስለሚገኙ የኢትዮጵያውያን ስደተኞች ጉዳይ ምን ላይ እንደደረሰ አቶ መልስ ከዘረዘሩት ኮትዲቯር፣ አቢጃን የተካሄደው የአፍሪካ ህብረት እና የአውሮፓ ህብረት የመሪዎች ጉባኤ ለጉዳዩ ትኩረት ሰጥቶ ተነጋግሮበት የውሳኔ ሀሳብ አሳልፏል። ይሄ የውሳኔ ሀሳብ እንዲተላለፍ ኢትዮጵያ ጠንካራ ተዋናይ ነበረች። የውሳኔ ሀሳቡ ዋናው መደምደሚያ የሊቢያ መንግስት ይህንን ጉዳይ ለማስቆም አስፈላጊውን እርምጃ መውሰድ አለበት። አስፈላጊውን እርምጃ የማይወስድ ከሆነ አገሮች የተናጠልም የጋራ እርምጃ ለመውሰድ ይገደዳሉ ይናል። በሊቢያም ሆነ በሳውዲ ይህንን መሰል አቋም ቢወሰድም ለስደተኛ ዜጎች ከሌላ ከመስጠቱ በኢትዮጵያ በኩል ምን እየተሰራ ነው የሚለው ከተለያዩ አገሮች እና አጋሮች ጋር በመሆን ዜጎቻችንን የማምጣት ስራ መንግስት ይሰራል። ዜጎቻችንን በተመለከተ ለእድል የምንሰጠው ነገር የለም። የዜጎችን ህይወት የመታደግ ጉዳይ የመንግስትም ኃላፊነት ስለሆነ አሳዛኙ ነገር በእንደዚህ አይነት የዜጎቻችን ስቃይና መከራ የከበሩ የራሳችን ዜጎች በዚህ የህገ ወጥ ዝውውር ሰንሰለት ውስጥ አሉ። የህገወጥ ዝውውር ዓለም አቀፍ ችግር ነው። ይህን ለማድረግ ከተለያዩ ሀገሮች ጋር ኢትዮጵያ መንግስት እየሰራ ነው። የተለያዩ ዓለም አቀፍ ድርጅቶች ጋር እየሰራ ነው። እንግዲህ ከዚህኛው ጋር ሌላኛው የሚታየው የሳውዲ ያሉ ዜጎቻችን ጉዳይ ነው። የሳውዲ መንግስት የእፎይታ ጊዜ አዋጅ ያወጣው ይሄ የእፎይታ ጊዜ አዋጅ በወጣ በማግስቱ የኢትዮጵያ መንግስት አንድ ብሔራዊ ግብረ ኃይል አቋቁሞ ይህንም ግብረ ኃይል ከፌዴራል መንግስት እስከ ክልል ደረጃ በማውረድ በሶስት ምዕራፍ የተከፈለ ስርዓት ይሰራ ነው። ይሄ አሳሳቢ ነው። ይሁን እንጂ እስከ ህዳር 26 ድረስ ወደ 10 ሺህ የሚሆኑ ኢትዮጵያውያን ሳውዲ ውስጥ የብዙ ሰነድ ወስደዋል። ከዛ ውስጥ አብዛኞቹ ወደ ሀገራቸው በየግላቸው ተመልሰዋል። ይስ አሜሪካ ፕሬዚዳንት አቋም ወስደው የኢየሩሳሌም ከተማ የእስራኤላውያን ነች በማለት አቋም እንደወሰዱ በሰፊው ይነገራል። ይህ ከሆነ ዘንዳ ኢትዮጵያ እንዴት ነው የምታየው ለሚለው አቶ መለስ የሰጡት መልስ ኢትዮጵያ ከመካከለኛው ምስራቅ ጋር ያላት አቋም ሁለት መሰረታዊ ጉዳዮች ላይ ያጠነጥናል። አንደኛው ቱ ስቴት ሶሉሽንስ የሚለው ነው። ሁለተኛው ጉዳዩ በሰላማዊና በክብ ጠረጴዛ ውይይት እንዲፈታ ትፈልጋለች። ለዚህ ለዚህም እንደ አንድ የአፍሪካ ህብረት አባል አገር ድጋፍ ሰጣለች። ኢትዮጵያ መንግስት ኤምባሲዋን የት ማድረግ እንዳለባት በአገሮች መሪዎች ውሳኔ ላይ ተንጠልጥላት ውስጥ ነው። ኢትዮጵያ ግልጽ የሆነ አቋም አላት። የሁለት አገሮችን የመፍትሄ አቅጣጫ ትደግፋለች። ኢትዮጵያ የመካከለኛው ምስራቅ ችግር በሰላማዊና በሰላማዊ መንገድ እንዲፈታ ትፈልጋለች። ጌታቸው ተድላ አይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ